ቢነ ነጋቲ ቡላ አማ ሰገንታ አፋን አማራ ትኩሱ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ1365 ኪሎ ኸርስ በ25 ሜትር ባንድ በ1204 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ ታህሳስ 2 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናሰማ። የኢትዮጵያ ኢታማዦር ሹም ብርሃኑ ጁላ በትግራይ ስለተካሄደው ጦርነት ያደረጉት ንግግር፣ 5000 በህወሀት ታስረው ነበር የተባሉ ወታደሮች በደባርቅ ጎንደር ገቡ ተባለ፣ ቴሌኮምን በከፊል ወደ ግል ይዞታ የመለወጡ ሂደት በመጠናቀቅ ደረጃ ላይ መድረሱ ታወቀ፣ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳንች ሳየነኝ ብርሃን ኃይሉ ፕሮግራሙን ትመራለች። እኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የምግብ አቅርቦትና መድኃኒት የጫኑ በርካታ ተሽከርካሪዎች መቀሌ፣ አዲግራትና ሽሬ መግባታቸውን የኢትዮጵያ መንግስት አስታወቀ። በተለያዩ የትግራይ አካባቢዎች እየተካሄደ ያለው ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆኗል በሚል የሚሰጡ አስተያየቶችንም ሐሰት ሲል አጣጥሏል። በሽሽት ላይ ከሚገኙ ካላቸው የሚሊሻ አባላት ጋር አልፎ አልፎ የሚደረግ የተኩስ ልውውጥና ወንጀለኞችን ለመያዝ የሚደረግ ጥረት እንደ ውጊያ አይቆጠርም ብሏል። አድማጮች፣ ከአዲስ አበባ የተጠናቀረው የዚህ ዘገባ ዝርዝር በዕለቱ አቢይ ረስ ይቀርባል። ዩናይትድ ስቴትስ በኢትዮጵያ ባለው ግጭት ኤርትራም ገብታበታለች የሚል እምነት እንዳላቸው ዲፕሎማቶች ገለጡ። በትግራይ በሚካሄደው ግጭት የኤርትራ ሰራዊት መኖሩን ስለሚገልጹት አሳሳቢ ያሏቸው ተአማኒ ዘገባዎች ግንዛቤ አለን ያሉት ዩናይት ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ጦሩ በአስቸኳይ እንዲወጣም እናሳስባለን ብለዋል። ስለሚፈጸሙት የመብት ጥሰቶች በገለልተኛ ወገን እንዲጣራም ከአጋሮቻችን ጋር መጠየቃችንን እንቀጥላለን ያሉት ሁሉም ወገኖች ግን ሰላምና መረጋጋት እንዲሰፍን ለሲቪሎችና ለስደተኞች ከለላ እንዲሰጡና ለሰብአዊ ረድኤት አገልግሎት ያልተገደበ መግቢያ እንዲፈቅዱ ሲሉም አሳስበዋል። የ95 በመቶ ስኬት ያሳየውና በግዙፉ የዩናይት ስቴትሱ መድኃኒት አምራች ኩባንያ ፋይዘርና በጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ የተሰራው የጸረ ኮቪድ ክትባት ሲጠበቅ የቆየውን የዩናይት ስቴትስ የምግብና መድኃኒት አስተዳደር በእንግሊዝኛው ምህጻረ ቃል ኤፍዲኤን ፍቃድ የሚያገኝበት ሰዓት ቆጥራ ተጀመረ። የድርጅቱ የአማካሪዎች ቡድን ትላንት ክትባቱ ጥቅም ላይ ይውል ዘንድ በይሁንታ ማጽደቁን ተከትሎ ኤፍዲኤ ክትባቱ ለአስቸኳይ ጊዜ ጥቅም እንዲውል በዛሬና በነገ መሃል ፍቃድ ይሰጣል ተብሎ በሰፊው ተጠብቀዋል። ያሉትን አጠቃላይ ሳይንሳዊ መረጃዎች መሰረት አድርጋችሁ እድሜያቸው 16 ዓመትና ከዚያ በላይ የሆኑ ሰዎች ክትባቱን ቢከተቡ ጥቅሙ ከጉዳቱ ያመዝናል ወይ በሚል ለቀረበላቸው ጥያቄ ከ22 የኤፍዲኤ አማካሪ አባላት 17ቱ ክትባቱ ፍቃድ ያገኝ ዘንድ የይሁንታ ድጋ ድጋፍ ድምጻቸውን ሲሰጡ፣ አራቱ የአሉታ አንደኛው ድምጸት ተአቅበው አድርገዋል። በአሉታ የመለሱት አራቱ አማካሪዎች ለምላሻቸው ምክንያት ያደረጉት እድሜያቸው ከ18 ዓመት በታች የሆኑ በክትባቱ ጥናት በብዛት ስላልተካተቱ የ16 እና 17 ዓመት ታዳጊዎችን መከተብ ሊኖር የሚችለው ውጤት በበቂ አይታወቅም በሚል ነው። የዩናይት ስቴትስ መንግስት 6.4 ሚሊዮን ሰው የሚከተብበትን የመጀመሪያ ዙር የክትባት መድኃኒት በተለያዩ የሀገሪቱ ክፍሎች ህሙማንን በመርዳት ላይ ለሚገኙ የሕክምና ባለሙያዎች በአፋጣኝ እንደሚልክም ይጠብቃል። የክትባቱ ውሳኔ የተሰማው ዩናይትድ ስቴትስ በአንድ ቀን በኮሮና ቫይረስ ሳቢያ ህይወቱን ባጣ ሰው ቁጥር ሌላ አዲስ ሪከርድ ካስመዘገበች በኋላ ነው። በያዝነው ሳምንት መጀመሪያ በአንዲት ጀንበር ዕድሜ የተመዘገበው በኮቪድ-19 ሳቢያ ለህልፈት የተዳረገው ሰው ቁጥር 3100 ደርሷል። የጃን ሆፕኪንስ ዩኒቨርሲቲ እንዳመለከተውም እስከ ትላንት ምሽት ባለው ጊዜ በዩናይትድ ስቴትስ ለኮቪድ-19 የተጋለጡ ሰዎች ቁጥር 155 ሚሊዮን ሲደርስ የሟቾች ቁጥር ደግሞ 291 ደርሰዋል። በሌላ የኮቪድ ነክ ዜና የሁለቱ ምክር ቤቶች የዲሞክራትና የሪፐብሊካን ፓርቲ መሪዎች ሲደራደሩበት የቆዩትና ከአሁን አሁን ይጸድቃል በሚል ሲጠበቅ የነበረው በኮቪድ ሳቢያ ስራቸውን ላጡ የንግድ ስራቸውን ለተስተጓጎለና ሌሎች ሊሰጥ የታለመው የ900 ቢሊዮን ዶላር እርዳታ እቅድ ትላንት ተፋለሰ። በዚህም ምክንያት ሁለቱ ወገኖች በድርድር የተግባቡበትን ቁልፍ ነው የተባለ ስምምነት የሪፐብሊካን ፓርቲያቸው አባላት ሊስማሙበት አልቻሉም ሲሉ ነው የእንደራሴዎች ምክር ቤቱ የብዙሀኑ ወገን ሊቀመንበር ምች መኮኔል የተናገሩት። የስምምነት እቅዱ ሪፐብሊካኖች ያቀረቡትን ድርጅቶች ከኮሮና ቫይረስ ጋር በተያያዘ ሊቀርብባቸው ከሚችል ክስ እንዲጠበቁ የሚያደርግ ሲሆን በልዋጩም ዲሞክራቶች ያቀረቡትና የገንዘብ ካዝናቸው ለተሟጠጠ ግዛቶችና ከተሞች የ160 ቢሊዮን ዶላር ድጎማ ያካተተ ነበር። እናም መኮኔል ያመጡት አዲስ አቋም ጊዜው እያለቀ ነው በተባለው የ900 ቢሊዮን ዶላር የእርዳታ እቅድ ላይ የተያዘውን የሁለቱ ወገኖች ድርድር ዳግም ሌላ ጣብቅኝ ውስጥ ከቶታል። ይህም እኩለ ሌሊት ላይ ከሚያበቃውና የመንግስት ሥራን ሊያቋርጥ ከሚያስገድደው የፌዴራል የመንግስት በጀት ጋር ተገጣጥሟል። ለሁሉም ድርድሩ ቀጥለዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሆንግ ኮንግ የሚዲያ ድርጅቶች ባለሀብቱና የአፍቃሪው ዴሞክራሲው ጋዜጣ አፕል ዴይሊ መስራቹ ጂሚ ላይ ከባዕዳን ጋር ተመሳጥረዋል በሚል በአዲሱ የጸጥታ ህግ ክስ ተመስርቶባቸዋል። የእርሳቸውን መከሰስ ተከትሎም የፖለቲካ እንቅስቃሴዎችን የማፈኑ እርምጃ ቀጥሏል ነው የተባለው። የሆንግ ኮንግ ፖሊስ ባወጣው መግለጫ የሰባ ሶስት አመቱ የመገናኛ ብዙሀን ባለሀብት ባደረግነው ጥልቅ ምርመራ ከውጭ ሀገር ወይም ከውጭ አካላት ጋር ብሔራዊ ደህንነትን የሚጎዳ ተግባር የመፈጸም ተጨማሪ ወንጀል ድርጊት አግኝተንባቸዋል ነው ያለው። ነገ ቅዳሜ ፍርድ ቤት ይቀርባሉ። ጂሚ ላይ መጀመሪያ ከባዕዳን ጋር ተመሳጥረዋል በሚል በብሔራዊ ጸጥታ ህጉ ነሐሴ ወር ውስጥ ታስረው ከሶስት ቀናት በኋላ በዋስ ተለቀው ነበር። ከዚያም በዚሁ ህግ የማጭበርበር ተግባር ፈጽመዋል በሚል በድጋሚ የታሰሩት ከአስር ቀን በፊት ሲሆን የዋስትና መብትም ተከልክለዋል። በአሁኑ ወቅት በስደት ብሪታንያ የሚኖሩት ተቃዋሚ ኒታን ሎ ለአሜሪካ ድምፅ በሰጡት ቃል ጂሚ ላይ ለእስር ኢላማ የተዳረጉት በዲሞክራሲ ንቅናቄው ትልቅ ቦታ ያላቸው ሰው ስለሆኑ ነው ብለዋል። የታይም መጽሔት ተመራጩን ፕሬዝዳንት ጆ ባይደንን እና ተመራጯን ምክትል ፕሬዝዳንት ካማላ ሀሪስን በጣምራ የ2020 የአመቱ ሰውነት ሰየመ ባይደንና ሃሪስ ከተካረረ መከፋፈል ይልቅ ለሌሎች የማሰብና የመተሳሰብ ጉልበት ሀያል መሆኑን በማሳየት የሀዘን ድባብ በነገሰበት አለም ፈዋሽ ራእይ በማጋራት የአሜሪካን የጊዜው ትርክ በመቀየር ክብሩን ተጎናጽፈዋል ሲል የታይም መጽሔት ዋና አዘጋጅ ኤድዋርድ ፌልሰንታል ሁለቱ ለእውቅና የበቁበትን ምክንያት አስረድተዋል። ከኤፍዲአር አንስቶ ሁሉም የዩናይትድ ስቴትስ ፕሬዚዳንቶች ማለት ይቻላል በፕሬዚዳንትነት የስራ ዘመናቸው ለታይም የዓመቱ ሰውነት መብቃታቸውን ያስታወሰው ፌልሰንታል ገና በእጩነት ዘመናቸው ለእውቅና የበቁ መኖራቸውንም ገልጧል። የተባበሩት መንግስታት ድርጅት የምግብ ፕሮግራም የሃያ ሃያ የሰላም ኖቤል ሽልማቱን ተቀበለ። የድርጅቱ ስራ አስፈጻሚ ዲሬክተር ዴቪድ ቢስሊ በኮቪድ ሳቢያ በርቀት ግንኙነት በቪዲዮ አማካኝነት በትላንትናው ዕለት በተካሄደው ስነስርዓት የድርጅቱ ዋና ጽህፈት ቤት ከሚገኝበት ሮም የኦስሎውን የኖቤል ኮሚቴ ባመሰገኑበት ንግግራቸው በዚሁ ወረርሽኝ ሳቢያ የተባባሰውን የምጣኔ ሀብት ቀውስ ጨምሮ ቁጥሩ በብዙ መቶ ሚሊዮን የሚቆጠር ሕዝብ በዓለም ዙሪያ ለብርቱ ረሃብ የመጋለጥ አደጋ ተደቅኖበታል ሲሉ አስጠንቅቀዋል። የኖቤል ሽልማቱ ለስራቸው እናመሰግናለን ከሚለውም በላይ መሆኑን ጠቅሰው ለአዲስ ስራ ጥሪም ጭምር እንጂ ብለውታል። ዲሬክተሩ በአየር ጠባይ መዛባት፣ ረሃብን እንደ ፖለቲካ እና እንደ ጦር መሳሪያ መጠቀምን፣ እንዲሁም የኮቪድ ወረርሽኝን ጨምሮ በርካታ ጦርነቶች ከ270 ሚሊዮን በላይ የዓለም ሕዝብ ከከፋ የረሃብ አደጋ አፋፍ አቃርበውታል ብለዋል። እስራኤልና ሞሮኮ ዩናይት ስቴትስ ባደረገችው ሽምግልና ግንኙነት ለመመስረት መስማማታቸው ተነገረ። በቅርቡ ሶስት የአረብ ሀገሮች ባህሬን፣ ሱዳንና የተባበሩት አረብ ኤሜሬቶች ከእስራኤል ጋር ግንኙነት መስርተዋል። እስራኤል እንደ አውሮፓውያን የዘመን አቆጣጠር ከ1940ዎቹ መጨረሻ ወዲህ የሚበዛው ህዝባቸው የእስልምና እምነት ተከታዩ ከሆኑ አጎራባቾቿ አገሮች ጋር በተደጋጋሚ ጦርነት ውስጥ መግባቷ ይታወሳል። አድማጮች፣ ሄንሪ ሬጅዌል ያጠናቀረውን አጭር ዘገባ ቆንጅታ እየት አቅርበዋለች። ሞሮኮ ሞሮኮና እስራኤል ግንኙነት ለመመስረት መስማማታቸውን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትናንት በትዊተር ገጻቸው ላይ ይፋ ያደረጉ ሲሆን ለመካከለኛው ምስራቅ ሰላም ታላቅ ታሪካዊ ክንዋኔ ሲሉ ገልጸውታል። የሚስተር ትራምፕ አማች ከፍተኛ አማካሪያቸው ጃረድ ኩሽነርም ስምምነቱ የአብርሃም ውል ተብሎ የሚታወቀው የፕሬዝደንቱ የመካከለኛው ምስራቅ ዲፕሎማሲ ጥረት ውጤት ነው ብለዋል። ይህ ሊከናወን የቻለው ለአራት ዓመታት በተካሄደው ብርቱ ጥረትና እጅግ በጣም ጠንካራ የሆነ የዲፕሎማሲ ስራ ነው። ሌሎች ሀገሮችም ከእስራኤል ጋር ግንኙነት መመስረታቸውን ይቀጥላሉ ሲሉም ኩሽነር ተንብየዋል። እስራኤልና ሞሮኮ ስምምነቱ ላይ ሊደርሱ የቻሉት ፕሬዚደንት ትራምፕ ምዕራብ ሰሃራን እንደ ሞሮኮ ሉዓላዊ ግዛት እውቅና ለመስጠት ከተስማሙ በኋላ ነው ምዕራብ ሰሃራ በሞሮኮና ግዛቲቱን ተገንጥላ ነፃ ሀገር እንድትሆን በሚታገለው በአልጄሪያ የሚታገዘው በፖሊሳሪዮ ንቅናቄ መካከል ለበርካታ አስርት ግጭት ሲደረግባት የቆየች ነች። በኒውዮርክ የተባበሩት መንግሥታት ድርጅት የፖሊሳሪዮ ተወካይ ኦመር ሲዲ በትዊተር ገጻቸው ባወጡት ምላሽ ተሰናባቹ የዩናይትድ ስቴትስ ፕሬዚደንት ሕጋዊ ቁመናዋ ባለም አቀፍ ሕግና በተባበሩት መንግሥታት ውሳኔዎች በተቀመጠው በምዕራብ ሳህራ ጉዳይ የአቋም መግለጫ አውጥተዋል ካሉ በኋላ እርምጃው የሚያሳየው የሞሮኮ መንግስት በህገወጥ መንገድ የምዕራብ ሳህራን ግዛት እንደያዘ ለመቆየት ሲል ህሊናውን ለመሸጥ ፈቃደኛ መሆኑን ነው ብለዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች በበኩላቸው በእስራኤልና በሞሮኮ መካከል ግንኙነት ለመመስረት ስምምነት የመደረሱን ዜና መልካም እንደሆነ ገልጸው የምዕራብ ሰሐራን የሞሮኮ ሉዓላዊ ግዛትነት በተመለከተ ግን የዋና ጸሐፊው አንቶኒዮ ጉቴሬጅ አቋም አልተለወጠም ብለዋል። ለግዛቲቱ ጉዳይ በጸጥታ ምክር ቤት ሁለቱ ውሳኔዎች መሰረት መፍትሄ ይገኛል ብለው ተስፋ እንደሚያደርጉ ገልጸዋል። አድማጮች፣ ለሰዓት የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የአርብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኛላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አሁን በኢትዮጵያ ውስጥ ያለው ሁኔታ በእውነት ከጥፋቱ ከጦርነቱ ጥፋት ባሻገር ብዙ ሰዎች ቁጭ ብለው ብዙ ድርጅቶች ለድርሻንን የሚሉ ሁሉ ቁጭ ብለው እራሳቸውን እንዲመረምሩ የሚያደርግ ሁኔታ ነው። ለእኔ ይሄ የመጨረሻው መጀመሪያ ይመስለኛል። በአጠቃላይ የመጣንበትን ሂደት ስንመለከት እና አሁን ያለንበትን ሁኔታ ስንመለከት አሁን የደረስንበት ችግራችን መቋጫ ሊያገኝ ወደ መጨረሻው እየሄደ የመጨረሻው ምዕራፍ መጀመሪያ ነው እያምናለሁ። የቀደሙት አቶ ይልማ አዳሙ ለረጅም ዓመታት በተለያዩ ከፍተኛ ኃላፊነቶች በሀገር ውስጥና በዩናይትድ ስቴትስ የፓተንት ባለስልጣን ያገለገሉ የማኔጅመንት ባለሙያ በኢትዮጵያ ጉዳዮች በመጻፍ የሚታወቁ ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃለ መዋ ከዋሽንግተን ዲሲ በግል የንግድ ሥራ የሚተዳደሩና እርሳቸውም በኢትዮጵያ ጉዳዮች በመጽሐፍ የሚታወቁ ናቸው። አሁን የዕለቱ አብይ ርዕስ ይቀርባል። የምግብ አቅርቦትና መድኃኒት የጫኑ በርካታ ተሽከርካሪዎች መቀለ፣ አድግራትና ሽረ መግባታቸውን የኢትዮጵያ መንግስት አስታውቋል። በተለያዩ የትግራይ አካባቢዎች እየተካሄደ ያለው ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆኗል፣ በሚል የሚሰጡ አስተያየቶችንም ሐሰት በማለት አጣጥለዋል። በሽሽት ላይ ከሚገኙ ያሏቸው ሚሊሻዎች ጋር አልፎ አልፎ የሚደረግ የተኩስ ልውውጥና ወንጀለኞችን ለመያዝ የሚደረግ ጥረት እንደ ውጊያ አይቆጠርም ማለታቸው ተጠቅሷል። እስክንድር ፍሬው አጠር ያለ ዘገባ ልኳል። የጠቅላይ ሚኒስትር ጽፈት ቤት ዛሬ ያወጣው መግለጫ በትግራይ ክልል ሰብአዊ እርዳታ ለማድረስ እየተደረጉ ያሉ ጥረቶች የተብራሩበት ነው። በተለይ ከማክሰኞ ህዳር 29 ቀን ጀምሮ የተለያዩ አቅርቦቶች ትግራይ መድረሳቸውን ያመለከተው፣ በዚህም መሰረት ማክሰኞ ህዳር 29 ቀን ከፌዴራል መንግስቱ የተላከ ከ18 ሺ ኩንታል በላይ ምግብ ሽሬ መድረሱን ጠቁሟል። ከሽሬ ደግሞ ወደ ሌሎች የክልሉ አካባቢዎች ይሰራጫል ነው ያለው መግለጫው። በዚህ ሁለት 12500 ኩንታል ምግብና ተጨማሪ 7000 ኩንታል የስንዴ ዱቄት ወደ መቀሌ መላኩንም ጽህፈት ቤቱ አስታውቋል። እንደ መግለጫው ከሆነ የመድኃኒት አቅርቦቶችን የጫኑ ሶስት ከባድ ተሽከርካሪዎችም መቀሌ ገብተዋል። ተመሳሳይ የመድኃኒት አቅርቦት የጫኑ ሰባት ከባድ ተሽከርካሪዎችም ወደ ሽሬና አዲግራት መላካቸውን ጠቁሟል። የጠቅላይ ሚኒስትር ጽህፈት ቤት መግለጫ በትግራይ ክልል ስላለው የጸጥታ ሁኔታም የጠቀሰው አለ። በበርካታ የትግራይ ክልል ከተሞችና አካባቢዎች የሚደረግ ውጊያ ለሰብዓዊ እርዳታ አቅርቦት እንቅፋት ሆኗል በሚል የሚሰራጩ መረጃዎችን ሀሰት በማለት ነው ያጣጣለው። በሽሽት ላይ ከሚገኙ የሚሊሻ አባላት ጋር አልፎ አልፎ የሚደረግ የተኩስ ልውውጥና የሕወሓት መሪዎችን ለመያዝ የሚደረግ ጥረት እንደ ውጊያ ሊቆጠር እንደማይገባ ነው ያሳሰበው። በሌላም በኩል በትግራይ ክልል የተካሄደውን ህግ የማስከበር ዘመቻ ተከትሎ በርካታ የኤርትራ ስደተኞች ካምፖቻቸውን ጥለው በመውጣት ወደ አዲስ አበባ መግባታቸውን የኢትዮጵያ መንግስት አስታውቋል። የአስቸኳይ ጊዜ የመረጃ ፍሰት እንዳለው ስደተኞቹ ወደ አዲስ አበባ የመጡት ከማይ አይኒና አዲ ሀሩሽ የስደተኞች ካምፖች ነው። እንደዚህ አይነቱ እንቅስቃሴ የስደተኞቹን ደህንነትና ክብር ከመጠበቅ እንደዚሁም የተቀናጀ ድጋፍና ከለላ ከመስጠት አንጻር አስቸጋሪ መሆኑንም አመልክቷል። መንግስት ምግብን ጨምሮ አስፈላጊ አቅርቦቶችን ወደ ካምፖቹ እያጓጓዘ መሆኑንም አስታውቋል። ይህንን ተከትሎም ስደተኞቹን ወደ ካምፖቻቸው የመመለስ ስራ እየሰራ መሆኑን አስረድቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በኢትዮጵያን የመከላከያ ሰራዊት ለማክበር የተዘጋጀ ስነ ስርዓት ትላንት የሀገሪቱ ፕሬዚዳንትና የጦር ኃይሎች ጠቅላይ ኤታማዦር ሹም በተገኙበት ትላንት ምሽት አዲስ አበባ ላይ ተካሂዷል። ፀሐይ ዳምጠው ተከታትላ ዝርዝር ዘገባ ልካለች። ትናንት በአዲስ አበባው ስካይላይት ሆቴል የተካሄደው ስነ ስርዓት የኢትዮጵያ የመከላከያ ሰራዊት የተወደሰበትና ከጎኑ ለቆሙም ምስጋና የቀረበበት ዝግጅት ነበር። ከተናጋሪዎቹ አንዱ የነበሩት የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ በህወሓት ላይ የተካሄደው ወታደራዊ ዘመቻ በአጭር ጊዜ በድል መጠናቀቁን አስታውሷል። የህዋት ቡድን ባደረገው ልክ የሰው አውሬ ይሆናል ብለን አልገመትንም ነበር። እኛ ያሰብነውና ስንጠብቅ የነበረው ግጭት ይኖራል ብለን ነው በማለትም በህዋት ተፈጽሟል ያሉትን ድርጊት ጀነራሉ አብራርቷል። ይሄ ጦርነት አዝማሚያው፣ የጁንታው አዝማሚያ ደስ የማይል እንደነበረ ይታወቃል። በጣም ከፍተኛ ትግስት ነበር። ግን አሁን ባደረገው መልክ ያደርጋል ብለን የገመትነው አይመስለኝም። እኔም አልገመትነው አሁን ባደረገው መልክ ያደርጋሉ ብዬ አልገመትኩም። ለምንድን ለምንድን ነው ያልገመትኩት? አንደኛ ህገ መንግስቱ በፈቀደለት መሰረት ሚሊሻና ፖሊስ ማደራጀት መብት አለው። ሚሊሻና ፖሊስ ሲያደራጅ የራሱን ክልል ለመከላከል እንጂ ኢትዮጵያን ለመውረድ ይጠቀምበታል ተብሎ አይታሰብም። ምክንያቱም ጤነኛ አእምሮ ያለው ሰው እንደዛ ሰው ህገ መንግስቱ በሰጠው መብት ሚሊሻና ፖሊስ አደራጅቶ ውስጣችንን ደግሞ በዘር ከፋፍሎ ወደ መከላከያ ሰራዊት የገቡ የትግራይ ልጆችን ኢትዮጵያን ለመጠበቅ ሳይሆን የቲፒልፍን አጀንዳ እንዲጠብቁ ለማድረግ ቀስቅሶ ይሄን አቀናይቶ ኢትዮጵያ ላይ ወረራ ይከፍታል ብሎ ያሰበ የለም። ምክንያቱም እንደዚህ አይነት ታሪክ በዓለም እኔ ሰምቼ አላውቅም። አንድ ክልል የራሱን ሀይል ይዞ የፌደራል ሰራዊት ወርሮ የፌደራል ሰራዊትን የራሱ አድርጎ ፌደራል መንግስት ገልብጦ ስልጣን ሲይዝ ሲታገል ሰምቼ አላውቅም። የሰሜን ዕዝ ለትግራይ ህዝብና መንግስት ሁለመናቸው ነበር ያሉት ጀነራል ብርሃኑ፣ የተደረገባቸው ክደት በፍጹም የምገባቸው አልነበርም ብለዋል። የተወረረው የሰሜን እዝ ሰራዊት ለትግራይ ህዝብና ለትግራይ መንግስት ያልሰጠው ያልከፈለው ዋጋ የለም። የሰሜን እዝ በአመት አራት ቢሊዮን ብር ኢንቨስት ትግራይ ላይ የሰሜን እዝ እዛ በመኖሩ አራት ቢሊዮን ብር የሚጠቀምበት የትግራይ ህዝብ ነው። ምግብ እዛ ነው የሚቀርበው ምግቡን የሚያቀርበው የትግራይ ባለሀብት ነው። እዛ ይህን ሰርቶ ሀብታም የሆነ ባለሀብት አለ። የቢሮ ዕቃ ይሁን የጥገና ዕቃ ይሁን የሕክምና ዕቃ ይሁን ሁሉም ዕቃ እዛ አካባቢ ያለ ሰው ነው የሚያቀርበው። ሰራዊቱ በጀቱን ይቀበላል፣ የሚገዛውን ነገር ይወስናል፣ ጨረታ ያወጣል፣ ይወዳደራሉ፣ ያሸንፋሉ፣ ይነግዳሉ፣ ሀብታም ሆኗል። አንድ ይሄ ነው። ሰሜን እዝ እኮ ትምህርት ቤት ለመስራት በጀት ነው የሚመድበው በየአመቱ። ወታደሩ እኮ ከሚያገኘው ደግሞ ለትምህርት ቤት ወይም ለጤና ጣቢያ ወይም ለመንገድ ወይም ለሆነ ነገር መዋጫው ያስፈልጋል ብሎ አምኖ የዓመቱን የግሉን ፕሮግራም በዛ እጀስት ያደረጋል። ያ ሰራዊት ደግሞ እዛ የሰፈረው የትግራይ ህዝብ ከኤርትራ ጋር የቦርደር ችግር ስላለው ይሄ ህዝብ መጠበቅ አለበት ብሎ ነው እዛ የሰፈረው። ይሄን ሁሉ ላደረገ አካል መብላት ማለት አውሬነት ነው። ጀነራል ብርሃኑ የህወሓት ቡድን ቀድሞ ወደ ውጊያ መግባቱ ሽንፈቱን አፋጠነለት በማለትም ተናግሯል። እንኳን ኛ አልጀመርም። በጦርነት መርህ ፍትሃዊ ሲሆን ጦርነቱ ታሸንፋል፣ ፍትሃዊ ካልሆነ ትሸነፋል። የመሸነፍ እድል በጣም ከፍተኛ የሆነ ጦርነት ስትገባ ደግሞ የማሸነፍ እድል 8 ፐርሰንት። አሁን ጦርነቱ አንድ ረፓ ፕሮቮክ የተደረገው የፌዴራል መንግስት ነው። የተጠቃው የኢትዮጵያ ህዝብ ሰራዊት ነው። ሲያንቀሸቅሻቸው በሰራዊት ጀመሩ። እልህ፣ ወኔ፣ ቁጭት ፈጠሩ። ጀግንነት ታይቶ የማይታወቅ ሆነ። የአጥፊው ቡድን ሁለት ዓመት የተዘጋጀበትን ውጊያ በሁለት ሳምንት ማሸነፍ ችለናል ብለዋል ጀነራሉም። ለምንድን ነው የተለየ የሆነው የሚመስለኝ፣ አንደኛ የጁንታ ጥያቄ ኢፊታዊ ነው። ሁለተኛ ጥያቄውም የራሱን ጥያቄ ለማሟላት የሄደበት መንገድ ፍጹም ኢፊታዊ ነው። ይሄ ጀግንነት ይጨምራል። ከጋምቤላና ከዲማ ዲማ የደቡብ ሰው ይታላለች ከጋምቤላና ከዲማ ገስግሰን ወደ ግንባር መስመር ስንገባ 700 ኪሎ ሜትር ነው። ሙሉ አቅም ይዘን ማለት ከሞያሌ ነው የተነሳው የደቡብ ዕዝ ጫፍ፣ ከጎዴና ከእልከሬ ነው የተነሳው የምስራቅ ዕዝ ጫፍ። በአንድ ሳምንት ውስጥ 15200 ኮንቮይ መግበን አጓጉዘን ሞብላይዝ አድርገን በአጭር ቀን ወደ ጦርነት ቀጠና መግባት ከዚህ በፊት የተደረገ አይመስለኝ። ሁሉም ነገር ወደ ጦር ግንባር ሲባል በነበረ ዘመንም የተደረገ አይመስለኝ። ከዛ በኋላ ደግሞ ከሰሮ ቃጫ እስከ መቀሌ 700 ኪሎ ሜትር ነው። 700 ኪሎ ሜትር በእግር ነው። በኮብራ እንዳይመስላችሁ በእግር ነው። በእግር ማለት ምን ማለት ነው? መንገድ ይዘው መሄድ አይደለም። በእግር ነው ማለት እያንዳንዱን ተራራ እየፈተሽ በእያንዳንዱ ተራራ ላይ ያለው ነገር ንጹህ መሆኑን እያረጋገጥ ከዛ በኋላ ጠላት ደግሞ ያስቀመጣቸው ማነቆዎች አሉ። ማነቆ ብሎ ያስቀመጣቸው አሉ። ማነቆዎቹ ላይ ደግሞ ተዋተ ምሽግ ሰብረህ ደም ፍሰህ እያለፍት ነው። ስለዚህ ተሰረቃ ገባን፣ ዳንሻ ተዋጋን፣ ባእከር ተዋጋን፣ ኢድሪስ ተዋጋን፣ አዲ ሀገራይ ተዋጋን፣ አዲ ዳሮ ተዋጋን፣ ሽሬ ተዋጋን፣ አድዋ አልፈን ሰለክላካ ተዋጋን፣ ሀውዜን ተዋጋን። ከዛ በኋላ መቀሌ ገባ ነው። እያንዳንዱ ይሄ ውጊያ ታንክ አለው፣ መድፍ አለው። እኩል ነው የታጠቅ ነው። ምክንያቱም የእኛን ስለዘረፉ እኩል ነው የታጠቅነው። እኩል ስለታጠቅናል ግን እኛ በጀግንነት በፉታዊነት በሞራል በቁርጠኝነት በውጊያ ስልትና ጥበብ ብልጫ ስላለን አሸንፈናል። አሁን ሁሉም ነገር አልቆለታል። ኢትዮጵያ አንድ ሆነች። የህዋት አመራር ግን ከመኪና ወርዶ እግረኛ ሆኗል። አሁን እግረኛ በማሳደር ላይ ነን፣ እነሱም ለቃቅመን ለህግ እናቀርባለን። ስሉም ተደምጧል። ጀነራል ብርሃኑም ትልቁ ጦርነት የተጠናቀቀው መቀሌ ስንቆጣጠር ነው። ከዛ በኋላ ወደ ምዕራብ ትግራይ ወደ አብያዲ የሚባል አቅጣጫ ሸሽቷል። እነ ጌታቸው ረዳ ሲፎክሩ፣ እነ ደብረ ጽዮን ሲፎክሩ፣ እነ ስዩም መስፍን ሲፎክሩ ጦርነቱ ከመጀመሩ በፊት እነዚህ ሰዎች ምን ሆኖ ነው ኒኩሌር ታጥቋል ወይ እንል ነበር። ኒኩሌር ታጠቀ እንኳን እንደዚህ አይፎክርም ስንል ነበር። እነሱ ሁለት ዓመት የተዘጋጁበትን ዝግጅት በሁለት ሳምንት ድራሹ ጠፋ። አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው። ሰው ሰባት ዓመት ኢትዮጵያን አስተዳድሮ ኢትዮጵያ የሚባል ትልቅ አገር፣ ግዙፍ አገር፣ ጥንታዊ አገር፣ የታወቀ አገር፣ የሚከበር አገር አስተዳድሮ ከዛ ወርዶ ክልል ሄዶ ክልል ላይ ደግሞ የፓርቲ ፕሬዚዳንት፣ የፓርቲ ሊቀመንበር፣ የክልል ፕሬዚዳንት ቢሮ ኃላፊ ምናምን ምናምን ተብሎ ቆይቶ አሁን በየገጠሩ እግረኛ ሆኖ ሲገኝ እንደዚህ አይነት ነገር በዘራጩ አይደርስ። ህዝብ ያለ ሰራዊት፣ ሰራዊትም ያለ ህዝብ መኖር አይችልም። በህዝቡ ድጋፍና እገዛ ሰራዊቱ አሸናፊ ሆኗል ያሉት ጀነራል ብርሃኑ የትግራይ ህዝብ ከቡድኑ ነጻ ማውጣት ችሏል። የተዘረፉ መሳሪያዎችም ተመልሷል በማለት ተናግሯል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበበ በበኩላቸው መከላከያ ሰራዊቱ ላስመዘገበው ድል አመስግነው በሴት መከላከያ ሰራዊቶች የተገኘውን ድል አድንቋል። በዚህ የጀግንነት ታሪክ ውስጥ ሴት የመከላከያ ሰራዊት አባላቶች የሰሩትን ድንቅ ተግባር እጆቻችንን በአፋችን ላይ ያስጫነና ስለ ሴቶች ጥንካሬና ብርታት ያለውን የተዛባ አስተሳሰብ የሻረ የጀግንነት ገድል በመሆኑ ኮርተንባቸዋል። አፈር ላይ ተኝቶ አፈር ንሶ ተራራውን ወጥቶ ወርዶ፣ በፀሐይ ጠቁሮ አካሉን አጉድሎ ከዛም ሲያልፍ ሕይወቱን ገብሮ ስለ እኛ መኖር የሚሞትልንን የመከላከያ ሰራዊታችንን ለማክበርና ለማመስገን የሚያስችል በቂ ቃላት ባይኖረንም ደግመን ደጋግመን እናመሰግናቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት እንወዳለን። የአገር መከላከያ ሰራዊቱን ለማመስገንና እውቅና ለመስጠት በተደረገው የማጠቃለያ መርሃ ግብሩ ላይ የፌዴሪ ፕሬዚዳንት ሳለ ወርቅ ዘውዴ ተገኝተው ንግግር አድርጓል። ፕሬዚዳንቷ ባደረጉት ንግግርም በመከላከያ ሰራዊቱ የተመዘገበው ድል በታሪክ ገደል ተጽፎ ይቀመጣል ብለዋል። ኢትዮጵያችን ሕልውና ከፍተኛ አደጋ ውስጥ ሊያስገባ የነበረውን የውስጥ ከሃዲዎች ተግባር የተደገሰልን እልቂት እንዲከሽ ብሎም እንዲህ አይነት ክፉ ሀሳብ የሚያስቡ አካላት መጨረሳቸው ምን አይነት ውርደት መሆኑን በተግባር ላሳየው የመከላከያ ኃይላችን ሴቶችና ወንዶች፣ ዛሬ በድጋሚ ከፍተኛ ምስጋናዬን ለማቅረብ ፈልጋለሁ። ለሀገራችሁ ክብርና ለህዝባችሁ ደህንነት ስትሉ የደረሰባችሁን መከራ ሁሉ ተቋቁማችሁ እጅግ አስቸጋሪ በሆነ ሁኔታ አዳምጠናል። ቅድም ላሳያችሁት አስደማሚ ብቃትና ላስመዘገባችሁት አኩሪ ውጤት ሁላችንም ኢትዮጵያውያን ከፍተኛ ክብር ይሰማናል። እና ከፍተኛ ክብራችንንም እንገልጻለን። የዛሬ አንድ ወር ገደማ በሀገራችን ሁሉና እንዲሁም በመከላከያ ኃይላችን ላይ የተደቀነው ስጋት እንዲህ በቀላሉ የሚታይ አልነበረም። ሀገራችንንና ሕዝቦቿን መቋጫ ለሌለው መከራና እንግልት ዳርጎ ሊያልፍ ይችል የነበረው ስጋት በጀግኖቻችን ድንቅ የውትድርና አቅም የትም ሊደርስ አልቻለም። በእርግጥ አደጋውን ለመቀልበስ ተግባራዊ በተደረገው የህግ የማስከበር ሂደት ውድ ወገኖቻችንን አጥተናል። ግን ኢትዮጵያውያንን ለመታደግ ሲባል የተከፈለ መስዋዕትነት ነውና ምንጊዜም ታሪካቸው አብሪ ኮከብ ሆኖ ለዘላለም የሚኖር ይሆናል። የኢፌዴሪ ፕሬዚዳንት ሳህለወርቅ ዘውዴ በተገኙበት ለመከላከያ ሰራዊት ለተደረገው ድጋፍ የእውቅና መርሃ ግብር ተካሂዷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ሁለት የቴሌኮም አገልግሎት የሚሰጡ ዓለም አቀፍ ኩባንያዎች የኢትዮጵያን የቴሌኮም ገበያ በቅርቡ እንደሚቀላቀሉ ተነገረ። ከነዚህ የአገልግሎት መስጫ የሥራ ፈቃድ ሽያጭ መንግሥት ብዙ ቢሊዮን የአሜሪካ ዶላር እንደሚጠብቅ አንድ ከፍተኛ ባለሥልጣን አስታወቁ። መለስካቸው አመሃ ዘገባ ልኮልናል። ኤንትሮ ሁለት የቴሌኮም አገልግሎት የሚሰጡ ዓለም አቀፍ ኩባንያዎች የኢትዮጵያን የቴሌኮም ገበያ በቅርቡ እንደሚቀላቀሉ ተነገረ። ከእነዚህ የአገልግሎት መስጫ የሥራ ፈቃድ ሽያጭ መንግሥት ብዙ ቢሊዮን የአሜሪካ ዶላር እንደሚጠብቅም አንድ ከፍተኛ ባለሥልጣን አስታወቁ። ቴክስት በገንዘብ ሚኒስቴር ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ የቴሌኮም ዘርፍ እየተደረገ ነው ያሉትን ከፍተኛ ለውጥ ዘርዝረዋል። ይኸው ዘርፉን ለውድድር ክፍት ማድረግና ኢትዮ ቴሌኮምን ብቁ ተወዳዳሪ ማድረግ እንደሆነ አስረድተዋል። ተወዳዳሪዎችን ወደ ኢትዮጵያ የቴሌኮም ገበያ እንዲገቡ ለማድረግ የተጀመረው ስራ በአሁኑ ወቅት በምን ደረጃ ላይ እንደደረሰም ዶክተር ኢዮብ ተካልኝ አብራርተዋል። በርካታ የምንፈልጋቸው የዲጂታል ኢኮኖሚ አላማዎች አሉ። ቴሌኮም በሁሉም የኢትዮጵያ ጫፍ እንደርስ እንፈልጋለን። የዲጂታል ኢኮኖሚ እንገባ ስላለን ይሄ እንዴት ነው የምናሳካው? ዩኒቨርሳል ከቨሬጅ የምንለው እነዚህና መሰል ነገሮችን የነካኩ በርካታ የደንብ ስራዎች መሰራት ነበረባቸው። ለሰው ሁሉ ሰርተን ጨርሰን አሁን ባለፈው ሳምንት ያሳተም ነው። ምንድ ነው የውድድር ሰነዱ ነው። አር ኤፍ ፒው ፐብሊሽ ሆኗል። ይሄ ማለት እነዚህ ሁለቱ ኩባንያዎች የሚሆኑ ሌላም ደግሞ ያን ያልተመዘገበም ይፈልግ ካለ ዓለም ላይ ያለ የትኛውን ኩባንያ ከኢትዮ ቴሌኮም ድርሻ ለመግዛት አይደለም፣ ሁለት ተጨማሪ ላይሰንስ ለምንሸጥ እሱን ለመግዛት ነው። ይሄኛውን ሂደት ይሄድበት ያለ ነው ይሄ። ጨረታ ወጥቷል። በሶስት ወር ጊዜ ይዘጋል ሳይሆን ማርች አራት በፈረንጆቹ አቆጣጠር ተጨረታው ይዘጋል። ያኔ ድል የቀናቸው ሁለት ትልልቅ የዓለም አቀፍ ኩባንያዎች ደላስ ፍሮንቲር የምንለውን የኢትዮጵያን ገበያ ይቀላቀላሉ ማለት ነው። በዚህ ጨረታ እንደሚወዳደሩ የሚጠበቁት 12 ታዋቂ የቴሌኮም ዓለም አቀፍ ኩባንያዎች ኤቲሳላት፣ አክሲያን፣ ኤምቲኤን፣ ኦሬንጅ፣ ሳውዲ ቴሌኮም ካምፓኒ፣ ቴሌኮም ሳውዝ አፍሪካ ሊኩድ ቴሌኮም ስማይል ሞባይል እና የቮዳፎን ህብረት ቮዳኮም እና ሳፋሪኮም የተሰኙ ናቸው ለመሆኑ መንግሥት ከዚህ ሽያጭ ምን ያህል ገንዘብ ይጠብቃል የሚል ጥያቄ ቪኦኤ ለሚኒስትሩ አቅርቦ ነበረ ቁጥሩን አልነግርህም ግን ከሁለቱ ስራ ብዙ ዜ እንደምናነሳው ዚ መልቲ ቢሊየን ኦፕሬሽን ትልቅ ትልቅ ሪሶርስ ነው የምንጠብቀው ግን ይሄ አጠቃላይ የሽያጭ የሚያዛንፍ ስለሆነ ቁጥር አንጠቅስም። አንዳንድ አካላት በተለይ የውጭ ትንታኞች አሁን በሀገሪቱ የሰሜን ክፍል ተፈጥሮ የነበረውን ሁኔታ የምጠብቁትን ነገር የሚያሰናክል እንቅፋት ነው ይላሉ። ምን አስተያየት አለሁት? እንዲያውም ስኳዘር ቨርስ እንጂ ምንድነው የሆነው? አሁን እንደ አንድ ኢንቨስተር ብታይ ኢትዮጵያ ውስጥ የፖለቲካ ስጋት ነበር። ይሄ ቡድን ትግራይን ክልል ሆስቴጅ ይዞ የነበረው ቡድን የፖለቲካ ስጋት ኢትዮጵያ ውስጥ እንዳለ ብዙዎቹ የሚያዩት ነበር። ይሄ ነገር ወይ ለይቷል አልለየትም የሚሉት ነገር ነበር የነበረው። አሁን እኮ የዚህ ቡድን ስጋት ሙሉ በሙሉ ተቀርፎ ኢትዮጵያ ኢትዮጵያ ብሬክ ዳውን ይሉ የነበረው ሰዎች ኢትዮጵያ እንዴት ሆል ቱጌዘር እንዴት አንድ ላይ እንደመጣች እንዴት ጠንካራ እንደሆነች የኢትዮጵያ ኢኮኖሚ ምን ያክል ሬዚሊየንት እንደሆነ አቅማችንም ኢትዮጵያን የመከላከል አቅማችንም ሀገር በገንባት አቅማችንም እንደ ጠንካራ እንደሆነ የታየበት ኦፕሬሽን ነው። ምን ስጋት ኢንፋክት ቫልዌሽን ይጨምራል እንጂ አሁን ከዚህ በፊት ስለ ኢትዮጵያ አናሊስ ሲሰራ የነበረ አንድ ኢንቨስተር አይ ስጋት ይኖራል ችግር ይፈጠራል ብሎ ያስብ ከነበረ አሁን ያ ስጋት የተቀረፈ መሆኑን ሲያይ ለኢትዮ ቴሌኮም ሽያጭም ይሁን ለላይሰንስ የሚከፍለውን ዋጋ እንዲያውም ይጨምራል ብለን ነው የምንገምጠው። ምንም ስጋት የለብንም። የኢትዮጵያ ቴሌኮሙን ይበልጥ ከማጠናከር እና ተወዳዳሪ ሆኖ እንዲገኝ ለማድረግ እየተሰራ ነው ያሉትንም ዶክተር ዮብ ዘርዝረዋል። በሌላ በኩል ግን አንተ ኢትዮ ቴሌኮም ላይ ያነሳው ስራ ደግሞ በጎን እየሄደ ነው። ያ ኢትዮ ቴሌኮም አርባ ፐርሰንት ድርሻ ከመሸጣችን በፊት ኩባንያው በደንብ ቫሊዩ ማድረግ አለብን። ምን ያክል ያወጣል የሚለውን ቫሊዩሽን ስራው ብዙ ጊዜ ወስዶ ሲሰራ ቆየ። የአማካሪ ድርጅት ቀጠረን። አሁን የአማካሪ ድርጅቱ ለተወዳዳሪዎች የሚሆን የዴታ ሩም እየገነባ ነው ያለው። መረጃ ቬንደር ዲሊጀንስ የምንለው ምን ማለት ነው? ይሄ አማካሪ ድርጅት ኢትዮ ቴሌኮም ላይ ድርሻ መግዛት የሚፈልገው ተቋም እየመጣ ተቋሙን ቫሉዌሽን ስራ ከሚሰራ ይህ አማካሪ ድርጅቱ ለሁሉም የሚሆን መረጃ ያደራጅና ያቀርባል ማለት ነው። ያንን ስራ የሚሰራ ኩባንያ አሁን ስራውን እየሰራ ነው ያለው የኢትዮ ቴሌኮም ፕራይቬታይዜሽንም በጎን እየሄደ ነው ያለው ማለት ነው። ይህም በተመለከተ አማካሪ ስራ የሰራ ነው እንጂ ተጫራቾችን ገና አልጋበዝንም። ተጫራች የጋበዝ ነው ለላይሰንሶቹ ነው ለማለት ነው። ዶክተር እዩብ ተካልኝ በኢትዮጵያ የቴሌኮም ዘርፉን ለማዘመንና ተወዳዳሪ ለማድረግ የተጀመረው ለውጥ አሁን የተደረሰበትን ደረጃም በዝርዝር አብራርተዋል። ለውድድር ለመክፈት የኢትዮጵያ መንግስት ላይሰንስ ይሸጣል ሁለት ላይሰንሶች ይሸጣል የኢትዮጵያ መንግስት። ይሄ ማለት ምን ማለት ነው? ከኢትዮ ቴሌኮም ጎን የሚመጡ ሁለት ኩባንያዎችን ወደ ኢትዮጵያ ኢኮኖሚ ለመጋበዝ የተደረገው ሂደት ነው። የፍላጎት መግለጫ ሰነድ ወጥቶለት አስራ ሁለት ትልልቅ ዓለም አቀፍ ኩባንያዎች የተመዘገቡት ያ ሂደት አሁን ብዙ አድቫንስ አድርጎ ከዚህ ከኤክስፕሬሽን ኦፍ ኢንተረስት አሁን የአርኤፍፒ የምንለው ሪኮስት ፎር ፕሮፖዛል ደረጃ ደርሰናል። ምን ማለት ነው ያኔ ፍላጎታችሁን ገለጹ። ኢትዮጵያ ገበያ ላይ ለመሳተፍ የምትፈልጉ እነማን ናቸው የሚለው ለየንበት ስራ ነበር የሰራ ነው። እሱ መሰረት አድርገን ደግሞ በርካታ ስራዎች ነበሩ። እንግዲህ ይሄን ዘርፍ ሪፎርም ማድረግ ቀላል ነገር አይደለም። አንደኛ ጠንካራ ሬጉሌተር አልነበረው። አንድ ብቸኛ ተዋናይ የነበረው ኢትዮ ቴሌኮም በመሆኑ ጠንካራ የሬጉላተሪ ተቋም አልገነባንም። ያንን የመገንባቱ ስራ እንዲሁም ተዋናዮቹ ወደዚህ ኢኮኖሚ ሲገቡ ለሁሉም እኩል የሆነ ሜዳ ለማመቻቸት በጣም ሰፊ የሆነ የሪፎርም ስራ መስራት ነበረብን። በርካታ ደንቦች መውጣት ነበረባቸው። በገንዘብ ሚኒስቴር ሚኒስትር ዴታ ዶክተር ኢዮብ ተካልኝ ከቪኦኤ ጋር ያደረጉት ቆይታ ሰፋ ያለና በሀገሪቱ አጠቃላይ ምጣኔ ሀብታዊ ችግሮችና ተስፋዎችም እንዲሁም በተገኙ ውጤቶች ላይ ዘርዘር ያለ ማብራሪያ ሰጥተዋል። ይህንን በሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአሜሪካ መንግስት አማካሪ ቡድን በትላንትናው ዕለት በግዙፉ የዩናይትድ ስቴትሱ መድኃኒት አምራች ኩባንያ ፋይዘር እና በጀርመኑ የህክምና ቴክኖሎጂ ኩባንያ ባዮቴክ የተሰራው የጸረ ኮቪድ ክትባት በአስቸኳይ የጥቅም ላይ ይውል ዘንድ ይሁንታውን ሰጥቷል። በሳምንቱ መጀመሪያ ላይ አሜሪካ በድጋሚ ከፍተኛ ቁጥር ያለውን የኮቪድ-19 ሟቾች በማስመዝገብ ሪኮርድ ሰብራለች። በአሜሪካ ድምፅ የዋይት ሃውስ ዘጋቢ ፓትሲ ዊደስኳራ ያጠናቀረችውን ዘገባ ኤደን ገረሞት ታቀርባዋለች። ዘጠና አምስት በመቶ ስኬት ያሳየው ያሳየውና በግዙፉ የዩናይትድ ስቴትሱ መድኃኒት አምራች ኩባንያ ፋይዘርና በጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ የተሰራው የጸረ ኮቪድ ክትባት በቅርቡ ይመጣል በሚል ተስፋ ሆስፒታሎች ሰራተኞቻቸው የክትባቱን ሂደት እንዲያሳልጡ እያዘጋጁ ይገኛሉ። ይሁንና የአሜሪካ የፌዴራል መድኃኒቶች ቁጥጥር ባለስልጣን ኤፍዴ በበኩሉ እስካሁን ድረስ የኮሚቴውን ይሁንታ አላጸደቀም። ነገር ግን ከመጪዎቹ ቅዳሜና እሁድ በኋላ ክትባቱ መሰጠት እንደሚጀምር አሁንም በሰፊው እየተጠበቀ ይገኛል። ይህም በፕሬዚዳንት ዶናልድ ትራምፕ በሳምንቱ መጀመሪያ ላይ ከተዘጋጀው የኮቪድ-19 ልዩ መርሃ ግብር በኋላ ትልቁ ስኬት ተደርጎ ይወሰዳል። ፕሬዝዳንቱ በመርሃ ግብሩ ላይ የሚተኳቸውን ጆ ባይደንን ሳይጋብዟቸው ቀርተዋል። በተመሳሳይም በእለቱ መጪው ፕሬዝዳንት ጆ ባይደን ከጥር በኋላ ወደ ነጩ ቤተ መንግስት ሲገቡ አስተዳደራቸው ኮቪድ 19ን በተመለከተ ያጸደቀውን እቅድ ይፋ ያደረጉ ሲሆን አሜሪካውያኖች በአጠቃላይ ለተከታታይ መቶ ቀናት ያፍና የአፍንጫ መሸፈኛ ጭንብል እንዲጠቀሙ የመከሩ ሲሆን ክትባቱን በመቶ ቀናት ውስጥ ለመቶ ሚሊዮን ሰው ለማዳረስ እና ትምህርት ቤቶች ሰዎችንም ለመክፈት ቃል ገብተዋል። በሳምንቱ መጀመሪያ ላይ በአሜሪካ በአንድ ቀን የሶስት ሺ አንድ መቶ ሰዎች ሕይወት ያለፈ ሲሆን ይሄም ሪከርድ የሰበረ ሆኗል። እስካሁን ድረስም 288000 ሰዎች የሞቱና 15 ሚሊዮን በላይ ሰዎች በኮቪድ-19 የተጠቁ ሲሆን ይሄ አሐዝም ባይደን ስልጣን እስከሚቀበሉ ድረስ እንደሚጨምር ይጠበቃል። አናን ፓርክህ የፖሊሲ ማዕከል አደራዳሪ ሲሆኑ ክትባቱ ለአሜሪካውያኖች ሲቀርብ ቅድሚያ ለጤና ባለሙያዎች እንደሚሰጥ ጠቁመዋል። focusing on the right communication messages ትክክለኛ በሆኑ የመግባቢያ መልእክቶች ላይ ማተኮር፣ የጤና ባለሙያዎች የሚፈልጓቸው ቁሳቁሶች እንዲኖሯቸው ማረጋገጥ፣ እነዚህ ሁሉ ከመጀመሪያው ቀን ጀምሮ የሚደረጉ ናቸው። የመጀመሪያዎቹ አስር ሚሊዮን የጤና ባለሙያዎች ከተከተቡ በኋላም ክትባቱ በአዛውንቶችና መሰረታዊ አገልግሎት ለሚሰጡ ሰራተኞች እንደሚሰራጭም ተጠቁሟል። ለፓትሲ ወዲስኩራ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁን እንድትቆይ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ስለ ወቅታዊ ሁኔታ ውይይት አለን። አዘጋጅና አቅራቢ አሉላ ከበደ በቅርቡ በትግራይ ሲካሄድ የቆየውን ውጊያ ተከትሎ ኢትዮጵያ ያለችበትን ሁኔታና ብሎም የሀገሪቱን ቀጣይ አቅጣጫዎች ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ ቀጣይ ፈተናዎችና ዘላቂ መፍትሔዎች ለማመላከት ጭምር የታለመው ውይይት ነው። ተወያዮቹ አቶ ይልማ አዳሙ ከሎስ አንጅለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። አሁን ከአዲስ አበባ ሆኖ ነው የሚወያዩት። ውይይቱን የመራው አሉላ ከበደ ነው። የውይይቱን ሁለተኛ ክፍል ይዘው ቀርቧል። ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በርሳቸው እንዲወያዩበት፣ ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድሰጡ የጋበዝ ናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳ ነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ መኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለሳ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ በህዋት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን? በእኔ በኩል ሁልጊዜም የማምንበት ፈተና መከራ በሰው ህይወት ውስጥ በሀገር ህይወት ውስጥ ያለ ነገር ነው። ይመጣል። ችግር ለምን ተፈጠረ አይባልም። በልዩ ልዩ ጊዜ ይከሰታል እና ችግር ይዞት የሚመጣ እድልም አለ። የበለጠ ብልህ ያደርገናል። ጥፋታችንን ዞር ብለን እንድናይ ያደርገናል የወደፊት እድላችንን በተሻለ መንገድ እንድናየው እንድንቀይሰው መንገድ ይከፍትልናል እና አሁን በኢትዮጵያ ውስጥ ያለው ሁኔታ በእውነት ከጥፋቱ ከጦርነቱ ጥፋት ባሻገር ብዙ ሰዎች ቁጭ ብለው፣ ብዙ ድርጅቶች ቁጭ ብለው እራሳቸውን እንዲመረምሩ የሚያደርግ ሁኔታ ነው። ይሄ ነገር ተደጋግሟል በኢትዮጵያም ታሪክ በሌሎችም ታሪኮች አንዳንዶች ከሌሎች በተሻለ እና በፈጠነ ሁኔታ ተምረው መንገዳቸውን ያስተካክላሉ። እኛ አይንክ ይሄ በተለይ በአለፈው 27 ዓመት 30 ዓመት የሞከርነው የፌዴራል አወቃቀር ስርዓታችን እሱን ካስተካከል እሱ ተስተካክሎ በኢትዮጵያ ውስጥ ባለድርሻ ነን የሚሉ ሁሉ በኢትዮጵያዊነትና በኢትዮጵያ ላይ የተመሰረተ ራዕይ የማይዛነፍ ተገዥነት ሲኖራቸው ለዚህ ለኢትዮጵያዊነት እና ይህን መሰረታዊ ራይ የማይቀበሉ ደግሞ ካሉ እየተሻለ በውይይት በተሻለ ሁኔታ ተወያይተን ሊስተካከሉ የሚችሉበትን መንገድ ማድረግ ይኖርብናል። ግን ሰፊ እድል ይዞ መጥቷል። ጦርነት በቃኝ የምንልበት ደረጃ ላይ ደርሰናል። የኢትዮጵያ ህዝብ ደርሷል። ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ አይ ቲንክ ከምንጊዜውም የበለጠ አሁን በጥሩ አመራር ሁሉን አቀፍ በሆነ ፖለቲካ ምህዳር፣ የማህበራዊ ምህዳር ውይይት እያካሄድን መንገዳችን የምንቀርጽበት አጋጣሚ ነው ብዬ ነው። መልካም። አቶ ብርሃነ ቀደም ብዬ ያነሳሁትን ጥያቄ ነው የምደግመው። ለእርስዎም ይህ የአዲስ ምዕራፍ መጀመሪያ ይሆን ወይስ ወደ ተፈራ ስጋት የባሰ ሁኔታ የባሰ ትርምስ የሚያስገባ? ለእኔ ይሄ የመጨረሻው መጀመሪያ ይመስለኛል። በአጠቃላይ የመጣንበትን ሂደት ስንመለከት እና አሁን ያለንበትን ሁኔታ ስንመለከት አሁን የደረስንበት ችግራችን መቋጫ ሊያገኝ ወደ መጨረሻው እየሄደ የመጨረሻው ምዕራፍ መጀመሪያ ነው ብዬ አምናለሁ። ይህን ያልኩበት ምክንያት ምንድን ነው? በሀገራችን ውስጥ ያለው ፖለቲካ የብሔር ፖለቲካ ነው። የብሔር ፖለቲካ ሲጀመር በብሶት በህግ የበላይነት ረሃብ በመሳሰሉት ነገሮች ይጀመርና ድጋፍ ለማግኘት ሲል የብሔር ፖለቲካ አደራጆች ለዛ ብሔር ጠላት ማዘጋጀት እና ማቅረብ አለባቸው የህዝብ ድጋፍን ለማግኘት ስለዚህ በጥላቻ ላይ የተመሰረተ ፖለቲካ ነው ሁለተኛ የብሔር ፖለቲካ ቅድም እንዳልኩት ተበደልን ከሚሉ አካላት የሚነሳ ቢሆንም በሂደት ደግሞ ወደ ፍትህ በሚያደርገው መንገድ እኩልነት የመጣበት ደረጃ ላይ ሲደርስ በያቆ ምንም ችግር አይኖረውም። ነገር ግን የብሔር ፖለቲካ ችግሩ እኩልነት ላይ ከደረሰ በኋላ የበላይነትን ይፈልጋል። ለምሳሌ አሁን የህወሓትን አመጣት ስንመለከት ት በመጀመሪያ ፊልዝ ተበደለ ከሚል ሀሳብ ነው የተነሱ። ያንን ትክክል ነው ብለን ብንቀበል በመንገዱ ሂደት ሌሎቹንም መበሪያቸውን የማያውቁትን ሁሉ ተበድላችኋል እያሉ እየቀሰቀሱ እየበደላቸው ማን እንደሆነ እያስረዱ ወደ እኩልነት ሊያመጥጧቸው ሞከሩ። እኩልነት ላይ ከተደረሰ በኋላ ችግሩ የተፈጠረው ምንድን ነው? ህወሓት ያንን እኩልነት ለሁሉም አደላድሎ ሁሉም እኩል ሊሄድ የሚችልበትን ስርዓት ከማምጣት ይልቅ የበላይነትን ፈለገ። ይህንን የበላይነቱን ባለፈው ጠቅላይ ሚኒስትሩ እንዳስረዱት በወታደር፣ በኢኮኖሚ፣ በማህበራዊ ኑሮ፣ በሁሉም መስክ የበላይነቱን ለመቆጣጠር ፈለገ። እሱም መጥፎ አልነበረም። የተወሰነ ደረጃ ድረስ የበላይነቱን ይዞ መቀጠሉ ሞስት ፕራብሊ ረዥም ጊዜ ስልጣን ላይ እንዲቆይ ሁሉ ሊረዳው ይችላል። ግን ከዛ አለፈ ከዛ አለፈና በሌሎቹ ላይ በደል እስከ ማድረስ ድረስ ሄደ ማለት ነው። ፍላጎቱ ከበላይነትም ሌላ ሱፐር በላይነት ወደ ማምጣት ሄደና ያው ሁላችንም እንደምናውቀው በተለይ ወደ ትግራይ ከተሄደ በኋላ እንዲያውም ከመጨረሹ የበላይነቱን የጦር ኃይሉን አብዞርብ በመድረግ የራሱ በማድረግ ተለጫዋ አንድ አካል አድርጎ በተደረገ የበላይነት ፍላጎት ውጤት ነው አሁን የተወሰደው እርምጃ። ይህንን የሚያቀነቅኑት እርምጃ ሲወሰድበት በሰዎቹ ላይ ነው እርምጃ የወሰደው። ይሄ ማለት እነሱ የበተኑት ሀሳብ ጠፋ ማለት አይደለም። ይሄ ነው የምለው፣ በሰዎች ላይ በተወሰደው እርምጃ ወይም እነሱ በሕግ ቁጥጥር ስር በሚሆኑበት በሕግ ተጠያቂነት የሚሆኑበት አንድ ምዕራፍ የሆነ እና በቀጣዩ እነሱ የረጩት አመለካከት በእነሱ አካባቢ ብቻ ሳይሆን በሌሎች ብሔሮችም ላይ ይታያል። ለምሳሌ የተረኝነት ስሜት በሁሉም በየአካባቢው ያመጣል። ቤንሻንጉል ውስጥ ብትመለከት የተረኝነት ስሜት ታያለ። ኦሮሚያ ውስጥ ብትመለከት የተረኝነት ስሜት ታያለ። ይህ የተረኝነት ስሜት የምለው በሀገር ደረጃ በፌዴራል ደረጃ ሳይሆን በየአካባቢው ደረጃ ራሱ ሌላውን ሁሉ የማግለል እና ለራሱ የመያዝ አይነት ስሜት ይታያል እና ይሄ እኔ እንደ ሕብረተሰብ በሽታ ነው ብዬ ነው የምቆጥረው እና ይሄንን የአመለካከት ለውጥ ወደሚያመጣበት አካባቢ ስንሄድ ነው ዘላቂ ሰላም ልናገኝ የምንችለው። መልካም ምናልባት ይሄንን የሚከተል ጥያቄ ባነሳ፣ በተለያዩ አካባቢዎች ቀደም ብዬ ጠቀስ ያደረግኩት ላለፉት ሁለት አመታት ዘውግ ለይቶ ይካሄድ የነበረ ግጭት አሁንም ድረስ በተለያዩ ቦታዎች መታየቶ አልቀረም እና ይህ አሁን የሆነው ሁኔታ እርሶ የመጨረሻው መጀመሪያ ብለውታል አቶ ልማ። በተለያየ መንገድ ራሳችንን መልሰን መመርመር እንድንችል ያሉት ወደፊት የሚያራምዱ ሁኔታ እድል መስጠቱን ገልጠዋል። ከየትኛውም ባህልና አካባቢ የመጡ የየትኛውም ዘውግ ቢሆኑ ኢትዮጵያውያን እንደ አንድ ሀገር ዜጋ አብሮ መኖር የሚያስችላቸውን ሁኔታ እድል ለማግኘት እነኚህ ግጭቶች ይቆማሉ በአጭር ጊዜ ውስጥ የሚል ተስፋ አላቸው ወይ? ቀደም ብሎ እንጠቀሳችሁትን የጠቅላይ ሚኒስትሩን የሳምንቱ መጀመሪያ ንግግር በስፋት እንመለከታለን። እዚህ ላይ በአጭሩ የምትሉት ነገር ካለ የግጭቶቹ የመቆም ተስፋ አዝማሚያ ይታያቸዋል? ምንድን ነው ያንስ ሊያስቆም የሚችለው? አቶ ብርሃነ ከርሶን ጀምርና ወደ አቶ ልማ ሄዳለሁ። እኔ በጣም በጣም ከፍተኛ ተስፋ ነው ያለኝ። ምክንያቱም አሁን ይህንን በህወሓት አማካኝነት የተነሳውን ነገር እንዲቋጭ ለማድረግ ጥረት ያደረገው ኢትዮጵያዊነት ነው። የብልጽግና ጦር አይደለም፣ የአማራ ጦር ብቻውን አይደለም፣ የኦሮሞ ጦር አይደለም፣ የደቡብ ጦር አይደለም። የሁሉም ሂደት ነው። ይህንን እዚህ ላይ ሊያመጣ የቻለውን ሰው ይሄንን ለማምጣት የብዙ ሰው ደምና አጥንት እዛ ላይ ፈሷል። የአድዋን ድል ለማግኘት የሁላችንም የሁሉም ዘር ደም ነው እዛ ቦታ ላይ ያለው። ይሄ ምንድን ነው የሚያሳየው? ትልቅ የሚያስተሳስረን ነገር መሆኑ ነው። እና ይሄ ችግር የተፈታበት መንገድ ራሱ ኢትዮጵያዊነት ነው፣ በኢትዮጵያዊነት የተፈታ ነው እና ይሄንን ስሜትና አመለካከት አሁን በስልጣን ላይ ያለው ፓርቲ ወይም ደግሞ መንግስት ራሱ ዶክተር አብይ በጀመሩት አይነት ይህንን ኢትዮጵያዊነት ወደ ሌላውም የኢትዮጵያ አካል ካስገቡ ማንም ሰው በማንም ላይ የበላይነት ሊኖረው የማይችል መሆኑን የማይገባ መሆኑን እና ሀገሪቱ የሁሉም መሆኗን ግን ሁሉም በያለበት ቦታ ራሱን የማስተዳደር መብት እንዳለው የሚያሳይ አይነት እንደዚሁ ኃይልም የቀላቀለ ቢሆን እርምጃዎች በመውሰድ ማስተካከልና ሰላምን ማምጣት ይቻላል ብዬ ተስፋ አደርጋለሁ። ግጭት ኢትዮጵያ ምን ገጽታ ይኖራታል? በዚህ ሰዓት የምትከታተሉን አድማጮች ውይይታችን ይቀጥላል። ተወያዮች አቶ ልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃን መዋ አሁን ከአዲስ አበባ እዚህ ዋሽንግተን ዲሲ ነዋሪ ናቸው። ግጭቱን አስመልክቶ ከሚጠቀሱትም ሆነ በመንግስት በኩል ከጦርነቱ ስጋት ጋር የተወሰዱ እርምጃዎችን መንግስት ይፋ አድርገዋል። በኃላፊነት ላይ የነበሩ ሰዎችን የሚመለክት በአንድ ወይ በሌላ መንገድ ተጠያቂ ናቸው ያላቸውን ወገኖች በኃላፊነት እንዲጠየቁ ከማድረጉን ባሻገር ለገዛ ደህንነታቸው ሲባል ነው ያላቸውን ጨምሮ በቤታቸው እንዲቆዩ የተወሰደውን እርምጃ የለም የጉዞ የእንቅስቃሴ፣ የስራ ሁኔታ ላይ በትግራይ ተወላጆች ላይ በተለይ የተነጣጠረን የሚል ትችት የሚያቀርቡ ወገኖች አሉ። ጠቅላይ ሚኒስትሩ በተደጋጋሚ የገለጹትን ጨምሮ በምክንያት ከተደረገው ባሻገር በንጹሐን ዜጎች ላይ ችግር ስላለመድረሱ ምን ማረጋገጫ አለ? ከደረሰስ በመንግስት በኩል ምን አይነት ትኩረት ሊሰጠው ይገባል? አንድ ቡድን ረጅም ዓመታት ያራምደው ከነበረ ፖሊሲም አንፃር የቅርብ ጊዜዎቹንም መግለጫዎች ብንመለከት ይደርስበታል የተባለ አደጋ ሲነገር ነበርና እነኝህን ሁኔታዎች ለመቀየርም ሆነ የዜጎችን ደህንነት ለማስጠበቅ መንግስት ምን አይነት እርምጃዎች መውሰድ አለበት? ለፕሮፓጋንዳ ሲባል የሚደረጉ ንግግሮች፣ መግለጫዎች የፖለቲካ ንትርኩ እውነተኛውን ነገር ይሸፍነዋልና አቶ ይልማ ይሄ በጣም የኢትዮጵያ ሕዝብ የሚጸየፈው ነገር ነው። በተደጋጋሚ እንዲህ አይነት እንቅስቃሴ በተደረገ ቁጥር በማያቆም እዳ መክፈል፣ መገዳደል የሚያስከትለውን በውን አይቶ እና መንግስት በዚህ ላይ የሚወስደው አቋም በጣም እርግጠኛና ፈጣን መሆን አለበት። ማለት መንግስት ለምሳሌ አንዳንድ ሰዎችን ከአንዳንድ የስራ አካባቢዎች ደህንነትን ለመጠበቅ ሲባል ለተወሰነ ጊዜ እረፍት ላይ ማድረጉ ማንም ሀገር ያደረገው እዚህ እኔ ባለሁበት አሜሪካም ተደርጓል። በሁለተኛው ዓለም ጦርነት ጊዜ አውሮፓም ውስጥ ተደርጓል። ሴፍቲ የመጀመሪያው፣ ሴኩሪቲ የመጀመሪያው ደህንነት። እና እነዚህ ሰዎች የትግርኛ ቋንቋ ተናጋሪ ስለሆኑ አይደለም፣ ግን ኤሚነንት የሆነ አደጋ ሊያስከትል የሚያስችል የማይቀር ከፍተኛ ስጋት ደረጃ ላይ የምንደርስበት ሁኔታ ካለ እንዲህ አይነት እርምጃዎች መንግስት ይወስዳል። ነገር ግን ከዛ ባለፈ መንግስት ከሚወስዳቸው እርምጃዎች ባለፈ የሚደረጉ ጥቃቶች ካሉ የማያወላውል እርምጃ መውሰድ አለበት መንግስት። ለአሁኑ ወደፊት ሊከናወን ለሚችለውም ትምህርታዊ ስለሆነ፣ አቶ ብርሃነ ከባድ አርእስት ነው። ከባድ ነጥብ ነው የተነሳው። እንግዲህ ወደኋላ ሄዶ ምክንያቶቹን ማየት፣ ነገሮቹ እንዴት እንደዚህ ዴቨሎፕ አደረጉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። ህወሀት አንዱ ትልቁ ችግሩ የነበረው ህወሀትንና የትግራይን ህዝብ አንድ ነው የሚል አይነት መልዕክት ሲያስተላልፍ መቆየቱ እና ህወሀት ለሰራቸው ወንጀሎች ሁሉ የትግራይም ህዝብ ተሳታፊ መስሎ እንዲታይ ለማድረግ ያደረገው ጥረት ከፍተኛ ነው። ይሄ ደግሞ ኃላፊነት የጎደለው ድርጅት ከመሆኑ የመነጨ ነው። ለህዝብ ካለማሰብ የምታወጣው ፕሮፓጋንዳ የምትናገራቸው ነገሮች ሁሉ ለአንተ ለድርጅት ለራስህ የፖለቲካ ጥቅም ብቻ ሳይሆን በህዝቡ ላይ ምን ነገር ሊያስከትል ይችላል ብሎ አርቆ ካለማሰብ የመነጨ ነገር ነው። ብዙዎቹ የሚሰነዝሯቸው ኢቨን እስካሁንም ድረስ የሚያደርጓቸው ነገሮች ከዛ የመነጨ ይመስለኛል። ከዛ በተረፈ ግን እኔ የማምነው አብዛኛውም ኢትዮጵያዊ የሚያምነው የትግራይ ተወላጆች እንደ ማንኛውም ኢትዮጵያዊ የትም ቦታ ሄደው እንደ ማንኛውም ሰው መስራት ይችላሉ። መስራት መቻል አለባቸው። መብታቸውን ሊጠበቅ ይገባል፣ የህግ ጥበቃም ሊሰጣቸው ይገባል የሚል እምነት አለ። ነገር ግን መርሳት የሌለብን የትግራይን ህዝብ ከኢትዮጵያ ህዝብ በስነ ልቦና በመገንጠል የህዋህት አካል አድርጎ በማቅረቡን ይሄ ስሜት ወደ ትግራይ ተወላጆችም እንዲሄድ ለማድረግ ፈልጎ ያደረገው ነገር ነው። አስቦበት ያደረገው ነገር ስለሆነ ይህንን መዋጋት የግድ ያስፈልጋል። ለዚህ ነገር መፍትሄው የሚመጣው ከኢትዮጵያ ሕዝብ ከራሱ ነው ብዬ ነው ማምነው። ኢትዮጵያ ሕዝብ ራሱ የትግራይ ተወላጆችን እንደ ራሱ ማየት እንዳለበትና ህወሀትን ደግሞ ወይም ደግሞ የህወሀት ሀሳብ ተከታዮችን ለብቻ የትግራይን ህዝብ ግን ለብቻ ማየት ያለበት መሆኑን እና ለትግራይን ህዝብ የሚደረገው ጥበቃ ሁሉ በመንግስት ብቻ ሳይሆን ከህዝብም ከኢትዮጵያ ህዝብ መሆን እንዳለበት ይገባኛል። አንገታቸውን ደፍተው ሳይሆን አንገታቸውን ቀና አድርገው መኖር ያለባቸው ዜጎች ናቸው። ኢንፋክት እንዳውም የበለጠ ቪክቲም የሆኑት እነሱ ናቸው። በስነ ልቦና የሚሆን በማንኛውም በዝርዝር ቢታይ ይሄ ዶክተር አብይ እየመሩት ያለው ለውጥ የመጣው ለቲፒል ህዝብ ጭምር ነው። ኢንፋክት እንደሁም ለቲፒልፍ ለራሱ መዳኛ ነበረ በትክክል ቢጠቀምበት ኖሮ። የሚያያቸው እና ፕሮቴክት የሚያደርጋቸው አንዳንድ ጽንፈኞች የሚያደርጉት ነገር ቢሎ ያንን ማስቆም ያለበት ህዝብ ራሱ ነው። መንግስትና ትኩረት ሰጥቶት መቀጠል ያለበት ይመስለኛል። ቅድም የተነሳው ሀሳብ ላይ የድህረ ግጭት ሊወሰዱ የሚገባቸው ነገሮች ከሚባለው ላይ ይሄ የመልሶ ማቋቋም፣ የህግ የበላይነትን ማስከበር፣ ወንጀለኞችን የመያዝ የመጠየቅ ምናምን እንዳለ ሆኖ ዘላቂ ሶሉሽን ሊመጣ የሚችለው የአመለካከት ለውጥ ማምጣት ከተቻለ ብቻ ነው። የህዝብን ስሜት የህዝብን አመለካከት መቀየር እስከተቻለ ድረስ ብቻ ነው። ያ እኔ እስከመረዳው ድረስ ሁለት መንገዶች ናቸው ያሉት። አንደኛው መዋቅራዊ ነው። ይሄ ችግር ይሄ አመለካከት ራሱ መዋቅራዊ ነው። መዋቅራዊነቱ የሚመነጨው ከምንድን ነው? ከህገ መንግስቱ ነው። ህገ መንግስቱ ራሱ ለእያንዳንዱ ዜጋ መብት መስጠት ሲገባ በብሎክ በብሎክ አድርጎ ለብሔሮች መብት መስጠቱ እና ለብሔሮች ደግሞ ክልል ማበጀቱ እና ድንበር ማበጀቱ ትልቁ ችግር ከዛ ነው የሚመነጨው። የሚመስለኝ ከዛ የዛ አካባቢ ብሔር ተወላጆች የሆኑ ወይም የዛ እንቋቋ ተናጋሪዎች የሆኑ ይሄ የእኔ ብቻ ነው የሚል ስሜት እንዲያድርባቸው፣ ይሄ የኛ ነው ሳይሆን ይሄ የእኔ ብቻ ነው የሚል ስሜት እንዲያድርባቸው መደረጉ በየጊዜው እንዲህ አይነት አመለካከት ያላቸውን ወደ ላይ እንዲወጣ የሚያደርግ ይመስለኛል። ሰው መዋቅራዊ ችግር በሂደት የሚፈታ የህገ መንግስት ጉዳይ ነው። ኢትዮጵያ የሁሉም ዜጎች ነች። የአብዛኛው ሰው ዘመድ ሰሜንም ይሁን በደቡብ ደሙን ያፈሰሰ ነው የኢትዮጵያን አንድነት ለማቆየት። አሁን እያወራን ያለነው ስለ ሶስት ሺህ ዓመት አብሮ ስለኖረ ህዝብ ነው የምናወራው እና ምን ያህል የተሳሰረ ህዝብ ነው። ስለዚህ ይሄ የእኔ ነው ይሄ የእኔ ነው የምንልበት ምንም የሞራል መብት ሊኖረን የሚገባ አይመስለኝም። ይሄ መዋቅራዊ ነው። ውይይቱ አልተቋጭም። ቀሪ ውይይቱ ሰሞኑን ይቀርባል። ሙሉ ውይይቱንም በድረ ገጻችንና በፌስቡክ ገጻችን ይኖራል። ለአሁን ግን እንግዶቻችንን አቶ ኤልማ አዳሞንና አቶ ብርሃነ መዋን ለተሳትፏቸው እናመሰግናለን። አሉላንም ለፕሮግራሙ እናመሰግናለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በቅርቡ ወደ መካከለኛው ምስራቅ ባደረጉት ጉዞ ሁለት አበይት ጭብጦች ተከስተዋል። የመጀመሪያው አብዛኛው የመካከለኛው ምስራቅ አገሮች ባህሬን፣ የተባበሩት አረብ ኤሚሬቶችና ሱዳን እንዳደረጉት ሁሉ የአብርሃም ስምምነትን በመቀበል ከእስራኤል ጋር ያላቸውን መልካም ግንኙነት እንደሚያሻሽሉ እምነት ማሳደሩ አንደኛው ነበር ይላል ርዕሰ አንቀጹ ሀተታውን ሲጀምር። ሁለተኛው በጠበኛይቱ ኢራን የተደቀነውን አደጋ በመገንዘብ በኩል አካባቢው አንድ አቋም ይዞ መገኘቱን ርዕስ አንቀጹ ያስረዳል። የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ከባህሬን የውጭ ጉዳይ ሚኒስትር አብዱላጢፍ ቢን ራሺድ አልዛያኒ ጋር ከመገናኘታቸው በፊት ይህ ስምምነት በብዙ ምክንያቶች አስፈላጊ ነው። እነዚህ ስምምነቶች ለመላው ዓለም ለንግድ፣ ለኢኮኖሚና ለልማት በርካታ አስደናቂ እድሎችን ይከፍታሉ። ስምምነቶቹ እንደ ኢራን እስላማዊ ሪፐብሊክ ያሉ እኩይ ተዋንያን በአካባቢው ያላቸውን ተጽዕኖ ይቀንሳል። የኢራን መሪዎች አቅጣጫቸውን የማይቀይሩም ከሆነ የበለጠውን እየነጠላቸው ይሄዳል ብለው መናገራቸውን ርዕስ አንቀጹ ጽፏል። የውጭ ጉዳይ ሚኒስትሩ ማይክ ፓምፔዮ አቡ ዳቢ ውስጥ ከአልአረቢያ ቴሌቪዥን ጋር ባደረጉት ቃለ መጠይቅ በአካባቢው ያሉት ብዙዎቹ አገሮች የአብርሃምን ስምምነት በራሳቸው ጊዜ ወደፊት እንደሚቀበሉ ገልጸው፣ ይህን የሚያደርጉትም ለአገራቸው ደህንነትና ብልጽግና ስለሚጨምር እንዲሁም ደግሞ ይህን ትክክል የሆነ ነገር ለሕዝባቸው ማድረግ ስለሚኖርባቸው ነው በማለት መናገራቸውን ርዕስ አንቀጹ አትቷል። ፓምፔዮ ቀደም ሲል በአካባቢው ሰላም ለማረጋገጥ የሚቻለው በፍልስጤምና እስራኤል መካከል ያለው ችግር ሙሉ በሙሉ ሲፈታ ብቻ ነው ተብሎ ይታሰብ እንደነበር በመግለጽ ይህ እምነት ሁኔታዎችን ያላገናዘበ ነበር፣ መሰረታዊ ስህተት ነበር። አሁን ያለው እውነታ ግን የባሕረ ሰላጤዎቹ አገራትና እስራኤል የጋራ ጠላታቸው ኢራን መሆኗን መገንዘባቸው ነው ብለው መናገራቸውን ርዕስ አንቀጹ ገልጿል። የእስራኤልና የፍልስጤምን ግጭት መፍታት አስፈላጊነትን አበክረው የገለጹት ፓምፔዮ በአካባቢው ሰላምን ለማምጣት ግን ሁኔታውን እንደ ቅድመ ሁኔታ ይዘን ለአርባ ዓመታት መቆየት የለብንም ማለታቸውም በርዕስ አንቀጹ ተመልክቷል። የውጭ ጉዳይ ሚኒስትሩ ፓምፔዮ የአብርሃምን ስምምነት የመካከለኛው ምስራቅ የወደፊት ዕጣ ጠቋሚ ነው ብለው የጠሩት መሆኑን ርዕሰ አንቀጹ ገልጾ፣ ይህም የአሜሪካን ተሳትፎና አመራር ጠይቋል ማለታቸውንም አስታውሷል። በመጨረሻም ማይክ ፓምፔዮ ያንን ስናደርግ አሜሪካ መካከለኛው ምስራቅን ጨምሮ በመላው ዓለም የመልካም ነገሮች አስፈጻሚ ኃይል ስትሆን፣ ሌሎችም አገሮች ተገቢውን ምርጫ በማድረግ ለብልጽግናቸው ጭምር ሲሉ ከእኛ ጋር አብረው መሰለፍና ከእስራኤልም ጋር መወዳጀት ይፈልጋሉ ብለው መናገራቸውን በመግለጽ ርዕስ አንቀጹ ጽሑፉን ደምድመዋል። በደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምትሰናበታችሁ አዳኒት ፍሳየነኝ።